የአሜሪካ ድምፅ ራዲዮ ጣቢያ ነው። ኮቪድ-19 በኢትዮጵያ ስጋት ክፋትና ጥፋቱ ስሜ ሃይማኖት ተስፋ ይባላል። አዲስ አበባ ቦሌ ጨፌ የለይቶ ማቆያ ወይም ማገገሚያ ሴንተር ውስጥ እገኛለሁኝ ፖዘቲቭ መሆኑን ዛንቴን ካወኩኝ ጀምሮ እዚህ እየተከታተልኩኝ ያለ ሕክምናዬን ዛሬ አስራ ሁለተኛ ቀን ሌ ነው የምገኘው ሃይማኖትን እጅግ በጣም ማመስገን እፈልጋለሁ። እንግዲህ ለጥያቄ ምላሽ ከመስጠትም ባሻገር ውጭ ሆኖ ለሚከታተልም የተለያየ ስዕል እና ግንዛቤ ላለው ማህበረሰብ ጥሩ መልእክት የሚሰጥ ነው የሚል እምነት አለኝ። የኢትዮጵያ የህብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር እና የብሔራዊ የ ኮቪድ 19 ምላሽ ግብረ ኃይል አባል ዶክተር ኤባ አባትና ሌሎችም ባለሙያዎች ለአድማጮችና ለተመልካቾች ጥያቄዎች መልስ ሰጥተዋል። ታዋቂ ኢትዮጵያውያንም መልእክቶችን አስተላልፈዋል። የአሜሪካን ድምፅ ሬድዮ ጣቢያ በእውነቱ ይሄንን ነገር አዘጋጅቶ እንደ ወገኖችን ታቀርብ በማድረጉ ራሳችንን ብጠበቅ ለእኛም፣ ከቤተሰባችንም፣ ለልጆቻችን፣ ለምንወዳቸው ሁሉ ሁል ጊዜ ምርጫችን ሞት እንዳይሆን በአሜሪካ ድምፅና በአህዱ ራዲዮና ቴሌቪዥን ትብብር የተዘጋጀ የኢንተርኔት ላይ የአዳራሽ ውይይት ጥያቄና መልስ በዚህ ምሽት ይዘንላችኋል። ከዜናው ቀጥሎ ይቀርባል። ጤና ይስጥልኝ፣ እንደምናመሻችሁ፣ ክቡራትና ክቡራን አድማጮቻችን። ከዛሬ እሁድ ሰኔ 14 2012 ዓ ም ስርጭታችን ጋር የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። ዛሬ የእሁዱ ራዲዮ መጽሔት አይኖርም። በምትኩ ልዩ ዝግጅት ነው ይዘንላችሁ የቀረብ ነው። አሁን ቀደም ካለው መግቢያዬ ሳትረዱ እንዳልቀራችሁትና ሰሞኑንም እንዳስተዋወቅ ነው በዓለም አቀፉ ወረርሽኝ ኮቪድ-19 የኢትዮጵያ ይዞታ ላይ ያተኮረ ልዩ ዝግጅት ነው። ራዲዮ መጽሔት ሳምንት ይመለሳል። እስከ አራት ሰዓት አብረናችሁ እናመሻለን። በቅድሚያ ግን የሰዓቱን ያለም ዜና እንደምናመሻችሁ አድማጮች የዕለቱን ዜና የማሰማችሁ ጽዮን ግርማ ነኝ። በኢትዮጵያ የኮሮና ቫይረስ የተገኘባቸው ሰዎች ቁጥር 4532 ደርሷል። የኢትዮጵያ ጤና ሚኒስቴር እና የሕብረተሰብ ጤና ኢንስቲትዩት የዕለታዊ መረጃ መሰረት ባለፉት 24 ሰዓታት ለ4475 ሰዎች ምርመራ ተደርጎ 63 ሰዎች የኮሮና ቫይረስ ተገኝቶባቸዋል። እስካሁንም የ74 ሰዎች ሕይወት በቫይረሱ ምክንያት አልፏል። በሌላ በኩል ደግሞ 1213 ሰዎች አሁን ከቫይረሱ አገግመዋል። ወደ ዓለም አቀፍ የኮሮና ቫይረስ ሁኔታ ስንሻገር በመጀመሪያዎቹ ወራት በኮሮና ቫይረስ ታማሚዎችም ሆነ በሟቾች ቁጥር የመጀመሪያው መስመር ላይ የነበረችው ስፔን ድንበሯን ለጎብኚዎች ክፍት አድርጋለች። የጆንስ ሆፕኪንስ ዩኒቨርሲቲ የኮሮና ቫይረስ ማዕከል ባወጣው መረጃ መሰረትም በአሁኑ ሰዓት ስፔን 246000 ሰዎች በኮሮና ቫይረስ በመያዛቸው ሰባተኛ ደረጃ ላይ ትገኛለች። ብራዚል፣ ደቡብ አፍሪካ፣ ህንድ ህንድና ዩናይትድ ስቴትስን ጨምሮ በ ሌሎችም የአውሮፓ ሀገሮች የታየው መሻሻል ግን አዝጋሚ ነው ተብሏል። በየትኛውም ዓለም ያልታየው ና ሁለት ነጥብ ሁለት ሚሊየን ህዝብ በኮሮና ቫይረስ የተያዘባት ሀገር ዩናይትድ ስቴትስ መሆኗን የሚጠቁመው የዩኒቨርሲቲው የምርምር ማዕከል መረጃ ብራዚል ና ሩሲያ ደግሞ በግማሽ ሚሊዮን የተያዦች ቁጥር ዩናይትድ ስቴትስን በመከተል ላይ ይገኛሉ ተብሏል። በተጨማሪም አንድ መቶ ሀያ ሺ ሰዎች በኮሮና ቫይረስ ምክንያት በዩናይትድ ስቴትስ ህይወታቸውን አጥተዋል። በዚህም አሜሪካ ቀዳሚ ናት። በደቡብ ኮሪያ ና በቻይናም በኮሮና ቫይረስ አዲስ የተያዙ ሰዎች ተመዝግበዋል። የዓለም የጤና ድርጅት ዳይሬክተር ዶክተር ቴድሮስ አድሃኖም በአዲስና አደገኛ ደረጃ ላይ እንገኛለን ሲሉ ባለፈው ሳምንት መናገራቸው ይታወሳል። ይህ ዜና የሚተላለፍላችሁ ከአሜሪካ ድምጽ ራዲዮ ጣቢያ የአማርኛ ቋንቋ አገልግሎት ነው። በዛሬው ዕለት በተለያዩ የዓለም ክፍሎች የፀሐይ ግርዶች ታይቷል። በላሊበላ ከተማ ተገኝተው ለማየት መቻላቸውን የገለጹልን የጥናታዊ ጽሁፎች ጥናት ተመራማሪ ዶክተር ሮዳስ ታደሰ የተመለከቱትን እንደሚከተለው አብራርተዋል። ዛሬ በወንም በኢትዮጵያ የታየው ቀለበታማ የጸሀይ ግርዶሽ ነው፣ አኑላር ሶላር ኢክሊፕስ ይባላል። በተለይ ድሻፓይ ቡሬ፣ አላማጣ፣ ላሊበላ ዘጠና ስምንት ፐርሰንት ነበረ ግርዶሹ መስመር ያቋረጣቸው። እኔም ክፍተቱን ለማየት በላስታ ላሊበላ ነበርኩኝ ጠዋት ላይ ለአቤት ቬኑስ ወጣች ልክ በኢትዮጵያ አቆጣጠር እንግዲህ አስራ ሁለት ሰዓት ከሩብ ላይ ፀሀይ መውጣት ጀመረች። ክለ አንድ ሩብ ጉዳይ ላይ ጨረቃ መጥታ ፀሀይን መከለል ጀመረች። ህዝቡ ሁሉ የኢክሊፕስ ቪወር ስለነበረው በጣም በደስታ ነበረ ስሜቱ የነበረ። ኋላ ጨረቃ ፀሐይን መከለል ስትጀምር በጣም ደብዛዛ ሆነ አካባቢው፣ ቀዝቃዛ ሆነ። ወዲያው የሌሊት ወፎች ጭምር መውጣት ጀመሩ። በሚገርም መልኩ ልክ ሁለት ሰዓት ላይ እሳታማ ቀለበት ለአንድ ደቂቃ ፈራች። ከዛ ግርዶሹ እስከ ሶስት ከሩብ ድረስ ሊጠናቀቅ ሲል ፕላኔት ሜርኩሪ ና ፕላኔት ቬኑስን እንግዲህ በአይናችን ለማየት ችለናል። ና እጅግ አስደናቂ ክስተት ነው። ዶክተር ሮዳ ሳ ያይዘው ትክክለኛ መነጽርን የተጠቀሙ ሰዎች ግርዶሹን ዛሬ ማየት ችለዋል ይላሉ። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ የኮሮና ቫይረስ ወረርሽኝ ከጀመረ ወዲህ የመጀመሪያውን ምርጫ ቅስቀሳ ትላንት በቱልሳ ኦክላሆማ አካሂደዋል። ዝግጅቱ የተሰናዳው በመጪው ህዳር ለሚካሄደው ምርጫ የትራምፕን የፖለቲካ ደጋፊዎች ክንፍ እንደገና ለማነቃቃት ቢሆንም ከተጠበቀው ቁጥር በታች ህዝብ ተገኝቷል ተብሏል። በዝግጅቱ ላይ ለአንድ ሰዓት ከአርባ ደቂቃ ንግግር ሲያደርጉ የቆዩት ፕሬዚዳንት ትራምፕ ተዋጊዎች ሲሉ የጠሯቸው በዝምታ ውስጥ ያሉ ደጋፊዎቻቸው ከመቼውም ጊዜ በላይ ጠንካራ መሆናቸውን ገልጸዋል። አብዛኛው የንግግራቸው ክፍል አወዛ ጋቢ ና ተፎካካሪያቸው የዲሞክራት ፓርቲው ፕሬዚዳንት እጩ ጆ ባይደንን የሚነቁር ነበር። ዩናይትድ ስቴትስ ሁለት ነጥብ ሁለት ሚሊየን ሰዎች በኮሮና ቫይረስ የተያዙባትና አንድ መቶ አስራ ዘጠኝ ሺህ ሰዎች የሞቱባት ሀገር ስትሆን ፕሬዚዳንት ትራምፕ በዩናይትድ ስቴትስ በቫይረሱ ብዙ የተያዙ ሰዎች የሚገኙት ብዙ ምርመራ ስለሚደረግ ነው ብለዋል። ብዙ ምርመራ ባደረቅን ቁጥር ብዙ ሰዎች በቫይረሱ ተይዘው እናገኛለን። እኔ የምለግሰው ምክር ምርመራውን ገታ እንድናደርገው ነው። እባካችሁ ገታ እናድርገው ካሉ በኋላ የእርሳቸው አስተዳደር በሰራው ስራ የብዙ ሚሊዮን ሰዎች ሕይወትን ማትረፍ መቻሉን ገልጸዋል። በዋይት ሀውስ የሚገኘው አንድ ባለስልጣን ዩናይትድ ስቴትስ ከ25 ሚሊዮን በላይ ለሆኑ ሰዎች ምርመራ ማካሄድ መቻሏ የሚያኮራ ተግባር መሆኑን ገልጸው የትራምፕ ንግግር ቀልድ አዘል እና የመገናኛ ብዙኃን የሚሰጡት ሽፋን የተሳሳተ ነው ብለው ከማመን የመጣ ነውም ብለዋል። አድማጮች ዜናው አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። እሁድ ሰኔ 14 2012 ዓ ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ22 በ25 ና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሰዓት እስከ ምሽቱ አራት ሰዓት ይቀጥላል። አድማጮች አሁን ወደ ልዩ ዝግጅታችን ልውሰዳችሁ። አሁን ከዚህ ቀጥሎ ኮቪድ-19 በኢትዮጵያ ስጋት ክፋትና ጥፋቱ በሚል ርዕስ የተካሄደ የኢንተርኔት ላይ ውይይት ይቀርብላቸዋል። ይህ የቴሌቪዥንና የራዲዮ የኢንተርኔት ላይ ውይይት የተዘጋጀውና የተካሄደው በአሜሪካ ድምፅና በአህዱ ራዲዮና ቴሌቪዥን ትብብር ነው። የአድማጮች ጥያቄዎች ተስተናግደዋል፣ በባለሙያዎችና በባለሥልጣናትም መልስ ሰጥቶባቸዋል። ከታዋቂ ኢትዮጵያውያንም መልዕክቶች ተላልፈዋል። ሙሉ ዝግጅቱ ቀጥሎ ይቀርባል። ተከታተሉ። ኮሮና ቫይረስና ኮቪድ-19 ከእንግዲህ ለረጅም ጊዜ አብረውን ሊኖሩ እንደሚችሉ ባለሙያዎቹ ሲናገሩ ሰምታችኋል። ኮሮና ቫይረስ የሚያስከትለው በሽታ ኮቪድ-19 በአጭር ጊዜ ውስጥ ስንት ሕይወት እንዳረገፈ በመላው ዓለም ያደረሰውን ምጣኔ ሀብታዊና ማኅበራዊ ምስቅልቅል አይታችኋል። ኮቪድ-19 በዚህች ምድር ላይ በሰው ልጅ ላይ ያስከተለውን መከራ፣ ሐዘን፣ ሰቀቀን እየታዘብንን መቼም ሳይሰማው አይቀርም። መቼም ሳይነካው ሳይቆረቆሮ፣ ሳያነቃው አይቀርም። ያለዚህም የከበደ ችግር ፈተናቸው እንዲሁ የከበደባቸው በማደግ ላይ ያሉ ማኅበረሰቦች ከዕለት ተዕለት ሕይወታቸው እስከ ረጅም ጊዜ ትልማቸውና መንገዳቸው ታውቋል። ምጣኔ ሀብታዊ ግንኙነቶቻቸው፣ ማህበራዊ ግንኙነቶቻቸው ለችግር ተጋልጠዋል። ከዕለት ተዕለት ጉርስ እስከ ልዕለ ምጣኔ ሀብት ድረስ እየተስተጓጎለ ይገኛል። ኮቪድ-19 ይህንን ሁሉ ፈተናውን፣ ይህንን ሁሉ አሉታዊ ጫናውን አሳፍሮ ኢትዮጵያ ውስጥ ይገኛል። በፍጥነት እየተዛመተ ነው። ሰው እየገደለ ነው። ስራ ተስተጓጉሏል። ትምህርት ተስተጓጉሏል። ምርጫ ተስተጓጉሏል። ቁሳዊና መንፈሳዊ እሴቶች ግንኙነቶቻችን ለአደጋ እየተጋለጡ ናቸው። በዚያ ላይ እውነትና ውዥንብሩ እየተደበላለቁ የመከላከልና የመቆጣጠሩን ስራ በእጅጉ እያወሳሰቡት እንደሚገኙ እየተሰማ ነው። ዛሬ ብዙውን እንነጋገራለን። በዚህ የቴሌቪዥን የኢንተርኔት ላይ ስብሰባና ውይይት ኮቪድ-19 በኢትዮጵያ ስጋት ክፋቱና ጥፋቱ የበሰሉ ባለሙያዎችን ይዘናል። ውይይቱ የተዘጋጀው በአሜሪካ ድምፅና በአሃዱ ራዲዮ ትብብር ነው። የተከበራችሁ ተመልካቾቻችን፣ አድማጮቻችን፣ በኢንተርኔትም የዌብ ሳይቶቻችንና የማህበራዊ መገናኛዎቻችን ተከታዮች ጤና ይስጥልኝ። እንደምንድናችሁ? ዋሽንግተን ዲሲ ላይ ሰሎሞን አባተ ነኝ የማስተናግዳችሁ። አዲስ አበባ ላይ አጋራለኝ። ጤና ስጥልኝ ሰለሞን። እዚህ አዲስ አበባ ከአሃዱ ራዲዮ እና ቴሌቪዥን ከሚገኘው ስቱዲዮ ፍታወቂው እንደሰነኝ እንደጠቀስከው የኮሮና ቫይረስ በርካታ ጉዳቶች እያደረሰ ነው። ለውይይታችን መንደርደሪያም መነሻም እንዲሆነን የኮቪድ-19 በኢትዮጵያ ዛሬ ላይ ምን ላይ ይገኛል? ጥፋቱ እስከምን ድረስ ነው የሚል አጭር መንደርደሪያ አዘጋጅተናል። እሱን ተከታትለን እንመለስ። እንዴት እና መቼ የሚለው አወዛጋቢነቱ እንዳለ ሆኖ በአውሮፓውያኑ አቆጣጠር 2020 ዋዜማ ቻይና ያልተለመደ የሳንባ ምች መሰል በሽታ 11 ሚሊዮን ነዋሪዎች ባሉባት ሁዋን ከተማ በተደጋጋሚ መታየቱን ለዓለም የጤና ድርጅት አሳወቀች። ሳምንታት ወራትን እየወለዱ ቻይናን የተዛመተው የኮሮና ቫይረስ ኮቪድ-19 የሚል ሳይንሳዊ ስያሜውን ይዞ እስያን አውሮፓን እያለ ዓለምን አዳረሰ። ያለፍቱን መድኃኒት በሙያዊ መላምትና በሕክምና ጥረት ቫይረሱ ካጠቃቸው ብዙዎችን ማትረፍ ቢቻልም ከ400 ሺህ በላይ ሰዎችን ቀጠፈ። ስርጭቱም ሞቱም ዕለት ዕለት እየጨመረ አለ አሁን ላይ አፍሪካን በስፋት ማጥቃት የጀመረው ኮቪድ-19 ከጤና ባለፈ ኢኮኖሚያዊና ማኅበራዊ ቀውሱ እየሰፋ ይታያል። በኢትዮጵያ የቫይረሱ የመጀመሪያ ተጠቂ ከተገኘበት መጋቢት አራት አስቀድሞም ዝግጅት ሲደረግ ቢቆይም የቫይረሱ ስርጭት ማኅበረሰባዊ ሆነው ከሳምንት ሳምንት እየጨመረ ይገኛል። ኮሮና ቫይረስ በኢትዮጵያ በመጀመሪያዎቹ ሁለት ወራት 250 ተጠቂዎች ነበሩ። የሕብረተሰቡ ጥንቃቄ ላቅ ያለ ነበር። የከተሞች እንቅስቃሴ ሙስን ነበር። ይህ ግን አልቀጠለም። አሁን በሦስተኛው ወር ብቻ 2420 ሰዎች ቫይረሱ ተገኝቶባቸዋል። ቫይረሱም በአዲስ አበባ በስፋት ሲታይ፣ በተወሰኑ ክልሎችም ግልጽ ንክክ የሌላቸው ተጠቂዎች መገኘት ቫይረሱ ማኅበረሰቡ ውስጥ ለመስፋቱ አመላካች ይመስላል። የጤና ሚኒስትሯ ዶክተር ሊያ ታደሰ ስጋቱ ሲያየል እንዲህ ብለዋል። መከላከል ከመታከም ቀላል ነው ቤት መቆየት ሆስፒታል ከመተኛት ይሻላል። ራሳቸውና የምንቸውን በጥንቃቄ ከቫይረሱ ከነ ስጋቱ እንግዲህ ኮሮና ቫይረስ ይህንን ይመስላል። ሰለሞን ወደ አንተ ልመልስ። አመሰግናለሁ ፍትሐ ወቅ መላውን የአሃዱ ራዲዮና ቴሌቪዥን ባልደረቦች እንዲሁም መላውን የስራ አመራርም ጭምር ለዚህ ዝግጅት ለዚህም ዘገባ እጅግ በጣም አርጌ አመሰግናለሁ አሁን እንግዶቻችንን ላስተዋውቅ አህዱ ስቱዲዮ ውስጥ የሚገኙት ዶክተር ኤባ አባተ በሜዲካል ማይክሮባዮሎጂ ፒኤችዲ ደቂቅ ተሕዋስያን በህክምና ውስጥ ያላቸውን ቦታ የሚያጠና ሳይንስ ይመስለኛል ዶክተር ኤባ ያስተካክሉኛል ኢሚኖሎጂስት ናቸው ዶክተር ኤባ እንደዚሁም የኢትዮጵያ የህብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር እና የብሔራዊው የኮቪድ-19 ምላሽ ግብረ ኃይል አባል ናቸው። ዶክተር በየነ ደራሮ ሞጆ ላይ ይገኛሉ። በኦሮሚያ ዋነኛው የኮቪድ-19 ህክምና ማዕከል የሚገኙበት የሞጆ ሆስፒታል ሜዲካል ዳይሬክተር ናቸው። ዶክተር ወንድም አገኝ እምቢአለ ባህር ዳር ይገኛሉ። በባህር ዳር ዩኒቨርሲቲ መምህር ሐኪምም ናቸው በሙያቸው። እንደዚሁም በዩኒቨርሲቲው የኮቪድ-19 ምላሽ የቴክኒክ ኮሚቴ ሰብሳቢ ናቸው። የህብረተሰብ ጤና አደጋዎች አማካሪም ናቸው። ዶክተር ሶስና ከበደ ሜሪላንድ ዩናይትድ ስቴትስ ይገኛሉ። ቦልቲሞር ነው የሚኖሩት የውስጥ ደዌ ሐኪም ናቸው። እስከ ቅርብ ጊዜ ድረስ የጆንስ ሆፕኪንስ ዩኒቨርሲቲ ባልደረባ ነበሩ። እንደዚሁም ዶክተር ሶስና የአማካሪ ድርጅት መስራች ናቸው። የጤና ተሳትፎና የጤና አገልግሎት አሰጣጥ ጥራት አማካሪ ድርጅት መስራችና ዋና አማካሪም ናቸው። እንደዚሁም በኮሮና ቫይረስ እና በኮቪድ-19 ላይ የህብረተሰብ ጤና አስተማሪ ተሟጋችም ናቸው። ክቡራትና ክቡራን እንግዶቻችን እጅግ በጣም አድርጌ ያመሰግናለሁኝ በድጋሚ ለጥያቄዎቻችን መልስ ልትሰጡ በመገኘታቸው። አሁን ወደ ጥያቄዎቻችን እናልፋለን። ክቡራትና ክቡራን አድማጮች በቅድሚያ ግን አንድ ከዘመን ከትውልድ ከጥበብ ፈርጥ ለእናንተ መልእክት አለ ስማኝ። እንደ ሰው ታሞ ኮስሟል ዘመኑ፣ በደስታችን ዙፋን ተሾሟል ሐዘኑ። ከቤትህ ተሰብሰብ እከሌ ከከሌ ሊባል አይችልም ይሄ ነገር። ፈሪ ነህ፣ ጀግና ነህ፣ መልከቀና ፉንጋ ነህ አይልም። ውሸታም ነህ፣ እውነተኛ ነህ አይልም። ሴት ነች፣ ወንድ ነች አይልም። ሆኖም ግን ያለውን ነገር ሁሉ እንዳመጣጡ መመለስ ስለሚገባ ሙያተኞች የሚሰጡንን ምክር በተለይም መስዋዕትነት እየከፈሩ እየከፈሉ አሁን በሀገራችን ላይ እንደምንሰማው ብዙ በዚህ ሙያ ላይ የተሰለፉ የሕክምና ባለሙያዎች መስዋዕት እየሆኑብን ራሳቸውን እየጎዱብን ነው። ይህ ሁሉ ጦስ የማይገፋ ጦስ ነው እየመጣብን ያለው እና ወጣቱ ትውልድ ከዚህ ተምሮ ከማንም በላይ አባቱን እናቱን እህት ወንድሙን ሁሉ መምራት ያለበት ወጣቱ ትውልድ ነው እና ተጠናክሮ ሕግን እያከበረ እንዲረዳና ራሱን እንዲጠብቅ መምከር እፈልጋለሁ። በእኔ አቅም የአሜሪካን ድምፅ ሬድ ጣቢያ በእውነቱ ይሄንን ነገር አዘጋጅቶ ወገኖቼ እንዳቀርብ ማድረጉ ከልብ ከልብ እጅግ በጣም አመሰግናለሁ። እግዚአብሔር ይመስገን የተጫወትኳት ሙዚቃ ታብራራለች ትመክራለች፣ ብዬ ስለማስብ ልብ ብላችሁ የሙዚቃውን እንድሮ ሙዚቃውን ማዳመጥ ሪትሙን ማዳመጥ ሳይሆን መልእክቱን ልብ ብላችሁ ታዳመጡልኝ። በአክብሮት ቀይታለዋል። ስፔንን አይተሃል፣ አሜሪካ እቅቷት ስትጫው ሰምተሃል። ዘመን የማይሽረው አለማየሁ እሸቴ። ድሮም ውብ ነበረች የጥንቷ፣ አሁን ደግሞ በወቅቷ ማራላስካት። ወደ ዓለም አየሁ ስማኝ፣ ወደ ኋላ እንመለሳለን። ጥቅም አድርገን እናሰማችኋለን። አሁን ወደ መጀመሪያው ጥያቄዎቻችን እናልፋለን። አምቦና ድሬዳዋ ላይ ይገኛሉ። ከድሬዳዋ እንነሳ። ከተማ ይዘጋ ከፈት ምናምን ይባላል። ሌላውስ? ኦኬ፣ እሺ፣ ስራ ቋሚ የመንግስት ስራ ያለው አለ ከመንግስት ይታሰብለታል። ሌላ በቀን የሚተዳደረው ሰውስ ምንታስቦለት ነው? ግማሹ ይዘጋ ግማሹ ይከፈት። እኛ አሁን ለምሳሌ በቀን ካልሰራን የምናገኘው ነገር የለም የምንበላን የምንጠጣም ነገር አይኖረንም። ግን ለእኛስ ምን ታስቧል? ምንም ለሌለው ለቀን ሰራተኛ ትምህርት እንዲጀመር ግፊት ያደርጋሉ። መልካም ነው። ነገር ግን ሞትን አያባብስም ወይ የበሽታውን ስርጭት አያባብስም ወይ? ይህ ነገር ምን ታስቧል? ኢትዮጵያ ለዚህ እየተገባች ነች ወይ? አሁን ገጠሪቷ ኢትዮጵያ በምንድን ነው ይሄን ነገር ቴክኖሎጂ ተስፋፍቶ መቼ ነው የምዳረሰውና እኩል ፈተና ተፈትነው እኩል ተወዳዳሪ እንዴት መሆን ይችላሉ? እነዚህ ጥያቄዎች በአመዛኙ በመንግስት ስትራቴጂና ፖሊሲም ላይ ያተኩራሉ። እና የመጀመሪያው ምላሻችን የሚሆኑት ዶክተር ኤባ አባተ ይሆናሉ። አህዱ ስቱዲዮ አመሰግናለው ሰለሞን ስለጋበዛችሁን። እንደተረዳሁት የመጀመሪያው ጥያቄ ያነሱት ኮቪድ-19 ከመከላከል አንጻር የተለያዩ ሊወሰዱ የሚችሉ የመከላከል ስራዎች አሉ። እንግዲህ አንደኛው ማህበረሰቡ ቤት እንዲቆይ ቢደረግ ብዙ ተጽዕኖ ሊያሳድርባቸው የሚችሉ ማህበረሰቦች ስላሉ ለነሱ ምን ታስበዋል? የሚል ነው። እንደተረዳሁት ተገቢ ጥያቄ ነው። ምናልባት አጠቃላይ ኮቪድ-19 ኢትዮጵያ ውስጥ ከመከሰቱ በፊት እና ከዛ በኋላ ያለውን በመንግስት እየተወሰዱ ያሉ ስራዎችን ግምት ውስጥ ካስገባን በቀጥታ በተለያዩ ሀገሮች ላይ የሚሰሩ ስራዎችን የመገልበጥ ስራ አይደለም ስናከናወን የነበረው። በተቻለ መጠን ከኢትዮጵያ ሁኔታ ጋር ተዛማጅ የሚሆን ከሁሉ በላይ ደግሞ ኮቪድ 19ን ለመከላከል ትልቁን ተሳትፎ ሊያደርግ የሚገባው ማህበረሰቡ ስለሆነ ማህበረሰቡ ደግሞ ይህንን በሚሰራበት ወቅት ምንም አይነት ተጽዕኖ፣ ቢያንስ እንደው ምንም ማለት እንኳን ባንችል ተጽዕኖውን ከመቀነስ አንጻር ሊሰሩ የሚችሉ ሌሎች አማራጮችን ትኩረት ተሰጥቶ ነው ሲሰራ የነበረው። እንግዲህ በኢመርጀንሲ ወይም ወረርሽኝን ከመከላከል አንጻር ሁሉም መፍትሄዎች ጠረጴዛ ላይ ከሆኑ በኋላ በየጊዜው የሚኖረውን ነባራዊ ሁኔታ እየታየ ነው እያንዳንዱ መፍትሄ ወደ ስራ እንዲመነዘር የሚደረገው ከዛ አግባብ እንግዲህ እስካሁን ስንከተል የነበረው በተቻለ መጠን ማህበረሰቡ ላይ ከባድ ጉዳት ሊያመጡ የሚችሉ ነገር ግን ማህበረሰቡ ጋር በቅንጅት ቢሰሩ ደግሞ ከፍተኛ ውጤት ሊያመጡ የሚችሉ ላይ ነው ትኩረት ተሰጥቶ የተሰራ ያለው እና እስካሁን ተግባራዊ የተደረገ አይደለም። በመንግስት ደረጃ እንግዲህ በተለያየ ሚዲያዎችም እንደምንሰማው እንደ አንድ ኦፕሽን ወይም እንደ አንድ አማራጭ ይሄ እንዲተገበር የሚጠይቁ ሁኔታዎች አሉ። የተለያዩ ሀገራትም ደግሞ ይሄን እየተገበሩ ያለበት ሁኔታ አለ። ነገር ግን ይሄንን ስንተገብር የሚኖሩ ደግሞ ተግዳሮቶችም እንዳሉ ታሳቢ ማድረግ ይኖርብናል። አንዳንዴ መፍትሔ ብለን የምናመጣቸው ምናልባት ከፍተኛ የሆነ ቀውስ ሊያመጡ የሚችሉ መፍትሔዎች ሊሆኑ ስለሚችሉ በዛ ረገድ በጥንቃቄ ስራዎች እየተመዘኑ እየተገመገሙ የሚተገበሩ ስለሆነ አሁን የህብረተሰቡ ተወካይ እንደገለጹት ይሄንንም ሁኔታ በመንግስት አካል እየታየ እየተመዘነ የሚሰራ መሆኑን መግለጽ እፈልጋለሁ። እንግዲህ አዲስ አበባ እንደ ምሳሌ ብንወስድ እንግዲህ አብዛኛው ወደ ሰባ ሶስት ፐርሰንት የሚሆነው አሁን ያሉ ኬዞች አዲስ አበባ ላይ ነው ያሉት። ከዛ አንጻር እንግዲህ ልክ እንደ መፍትሄ ተብሎ ተወስዶ ስራ ላይ የዋለ አይደለም አጠቃላይ ሎክዳውን። ይሄ እንግዲህ ማህበረሰቡ ላይ ያለውን ተጽዕኖ ከመቀነስ አንፃር ስለሆነ ይህንን መንግስት አስፈላጊ ነው ብሎ ሲያምን ማህበረሰቡን ታሳይ ባደረገ መንገድ ሊተገብር የሚችል ነገር ግን አሁን ባለው ሁኔታ ላይ ግን እየተገበርን ያልሆነ የኢንተርቬንሽን ቱል ስለሆነ በዚህ ላይ ስጋት መግባት የለበትም የሚል እምነት አለኝ። ግን ስጋቱ ተገቢ ነው የሚል እምነትም አለኝ። ከዛ አንጻር እንግዲህ ሁለተኛው ከትምህርት ጋር የተገናኘ ይመስለኛል። እንግዲህ ይህንን በይበልጥ እንግዲህ ምላሽ ቢሰጡበት ተገቢ የሚሆኑ የትምህርት ዘርፉ አመራሮች ናቸው። ነገር ግን አሁን ባለው ሁኔታ በተቻለ መጠን ብዙ ስራዎቻችን ተስተጓጉለዋል። እንግዲህ አንደኛው ሙሉ በሙሉ ከቆሙት መካከል እንግዲህ ትምህርት ነው ማለት እንችላለን። ከመጀመሪያ ጀምሮ እስከ ዩኒቨርስቲ ድረስ ያሉ መማሪያ ተቋሞቻችን ስራቸውን አቁመዋል። ነገር ግን ይሄ ሂደት ደግሞ ሰራተኝነት ሊኖረው ስለሚችል በተቻለ መጠን ቴክኖሎጂን ታሳቢ በማድረግ ሊሰሩ የሚችሉ ስራዎችን የሚመለከተው አካል ከትምህርት ተቋማት ጋር ስራዎችን ለመስራት እየሞከረ ነው ያለው እና ይሄ እንግዲህ የማጠናከሩ ስራ እየተሰራ እንደሆነ መረጃው አለ። ነገር ግን ሙሉ በሙሉ ኢምፕልመንት ከማድረግ አንጻር ተደራሽም ከመሆን አንጻር ውስንነት ስላለባቸው የሚመለከታቸው አካላት በዛ ላይም ታሳቢ አድርገው ስራዎችን እየሰሩ እንደሆነ ነው ያለን መረጃ። ነገር ግን ሙሉ በሙሉ ተገቢውን የሆነ መረጃ ከዛ አካባቢ ካሉ አመራሮች ማግኘቱ ደግሞ የበለጠ ይመረጣል የሚል እምነት አለኝ። አመሰግናለሁ ሰለሞን። አመሰግናለሁ ዶክተር ኤባ። እንግዲህ በአንድ በኩል ትምህርት ሊጀመር ነው ወይም ይጀመራል የሚል ሀሳብ አለ። በሌላ በኩል ደግሞ ቢጀመር የሚመጣው አደጋ ከዚያ ደግሞ ተያይዞ በቤት ሲማሩ ቢባል ምን ያህል አቅም አለ? ሁሉም ጋር ይደርሳል? እንደዚህ አይነት ጥያቄዎች ናቸው በርከት ብሎ የመጡልን። በነገራችን ላይ ዶክተር ኤባ እንዳሉትም ወደፊትም ሰፋ አድርገን የምንነጋገርበት ጉዳይ ይሆናል። አሁን ወደ ተከታዩ ጥያቄ እንለፍ። ባጀት ላይም ሆነ ማንኛውም ነገር ላይ ስንሳፈር ወንበሮች እና ሶፋዎች ፕላስቲክ ሆኑ ነገሮች አሉ። ቫይረስ የሚቀመጠው ብረት ላይ ነው ወይስ ማንኛውም ነገር ላይ ለምሳሌ አሁን ሙስሊሞች መስጊድ ውስጥ ይሰግዳሉ። በሚሰግዱበት ሰዓት አንዱ ጎንበስ ሲል አንዱ የተነፈሰበት ላይ ነው ሌሎችም የተነፈሱት እና በምንጣፍ ላይ ቫይረሱ ምን ያህል የመቆየት አቅም አለ ወይስ አይቆይም? ይሄ በእስልምና እምነት ተከታዮች ዘንድ ያለ ብቻ አይደለም። በክርስትና እምነት በሌሎችም አምልኮዎች ስርዓቶች ዘንድ ተመሳሳይ የሆኑ ሁኔታዎች ይሰማሉ እና ዶክተር ሶስና ወደ እርስዎ ልምራ ይሆን ተመልሱ ጥሩ ጥያቄ ነው። እንግዲህ ብረትም እንጂ ድንጋይም የተለያየ አይነት ከላይ የሚሸፈን እቃዎች ላይ ቫይረሱ እስከተወሰነ ደቂቃዎች የሚቆይበት ሁኔታ ለዛ ነው ብዙ ጊዜ እንደዚህ አይነት እቃዎችን ሰባ ፐርሰንት የሚሆን ወይም ከስልሳ ፐርሰንት በላይ አልኮል ያለበት መጥረዳ እንድንጠርግ የሚሰጠው በተለያየ አይነት የሙቀት ሁኔታ ውስጥ ቫይረሱ የተለያየ ሰዓት ሊቆይ ይችላል፣ ግን እስከተወሰነ ሰዓቶች አንት ከቀኖች ድረስ ሊቆይ በሚችል የተጠና ማስታወቂያ አለ። ስለዚህ በተቻለ መጠን ሰዎች ለስግደት የሚሄዱም ከሆነ ቤተክርስቲያንም የሚሄዱ ከሆነ የሚሳለሙት ወይም የሚሰብበትን ቦታ በዚህ በተባለው አልኮል ባለው መጥረጊያ ሊጠርጉ ይመከራል። አመሰግናለሁኝ። ዶክተር ሶስና ምናልባት ወደፊትም በሚመጡ ጥያቄዎች ውስጥ እዚህም እዚያም እንዲህ አይነት የመከላከል ስራዎች መንጸባረቃቸው አይቀርም። ቫይረሱ አየር ላይ አለ ወይ የሚሉና ሌሎችም ጥያቄዎች አሉ። በሌሎች ቦታዎች የተካተቱ እንመለሳለን። ዶክተር በየነ ደራሮ የሚጨምሩት ካለ እስቲ ወደ ሞጆር ለፍ አመሰግናለሁ ስለ የሚደ ጥያቄው በተነሳ መሰረት በዚህ ጉዳይ ላይ ብዙ የተሰሩ እና መቶ በመቶ እነዚህ አይነት ሰርፌሶች ላይ ይናክል ይቆያል፣ ይናክል አይቆይም የሚለው ምርመራ በብዙም ጥናቶች የሉም። ነገር ግን ምንድን ነው እንደ አጠቃላይ የምንወስደው በተቻለ መጠን አንዱ ሰው ይጠቀምበትን ሌላው ባይጠቀምበት እና ምናልባት ኮንታክቱን ብንቀንስ የተሻለ ይሆናል የሚለው ሀሳብ ነው ያለን። እኛ ጋር ሁን ለምሳሌ ተማሪዎች አሉ። በተለያዩ ቦታዎች የሚያሰቦች በተለያዩ ነገሮች ይጠቀማሉ እቃዎችን ይጠቀማሉ፣ ልብሳቸውን ራሷም ሲጠቀሙ የምንነገራቸው ምንድን ነው? በበረኪና ነክሮ ለሰላሳ ሰዓት ለአራት ሰዓት እንደዚህ ከዘፈዘፉ በኋላ አትልስ በሪሞትነት ስለምናስብ እንደዛ ተጠቀሙ ይሻላል የሚላሳ ምናልባት ተጠምቶ ሰርፌስ ላይ ወይም ደግሞ ብረት ላይ ናክል ይቆያል እንጨት ነገር ላይ ይህን አክል ይቆያል። የሰው አካል ላይ ይህን አክል ይቆያል። የምን ነገር በቂጦ ሀንድሬድ ፐርሰንት እንደዚህ ነው ተብሎ የተቀመጠ ነገር ለጊዜው የለም፣ ግን ብዙ መላምቶች አሉ። የተለያዩ ሳይንቲፊክ ጆርናሎች ላይ የሚታተሙ ነገሮች አሉ። ስቲል ከዚያም እንደተባለ በሽታው ገና አዲስ ነው። ለበሽታ ገና እያወቅን ያለ ነው። መቶ በመቶ አውቅን እንዲህ ነው ብለን የጨረስነው ነገር የለም ግን በተቻለ መጠን ምንድነው ቅድምም ከዚያ እንደተነሳ ኮቪድ ናይንቲን ብዙ ነገሮችን አቃውሷል። ሃይማኖታዊ ስርዓቶችን አቃውሷል። ማህበራዊ ስርዓቶችን አቃውሷል። የትምህርት ስርዓትን አቃውሷል። ፖለቲካ ፖለቲካዊ ስርዓቶችን አቃውሷል እና ምናልባት የሚሻለው ነገር ምንድነው በተቻለ መጠን መስጊድ ውስጥ ስንሰግድ ቤተክርስቲያንም ስንሄደው የተለያዩ ቦታም ስንሄድ የራሳችንን ነገር ብንጠቀም ደግሞ ከሌላ ሰው ጋር ባንጋራ ይህን ቫይረስ በቀላሉ ከአንዱ ሰው ሌላ ሰው እንዳይሰራጭ ማድረግ እንችላለን የሚል ሀሳብ ነው ያለኝ። አመሰግናለሁ። ዶክተር በየነ ደራሮ የሞጆ ሆስፒታል ሜዲካል ዳይሬክተር። እስቲ አሁን ወደ አሃዱ ስቱዲዮ ልለፍ። ፍትሃወቅ ጥያቄ ኖሩ ይሆን ወይም የምታስከትለው ወይም አዲስ እዚህ ጋር መነሳት ያለበት የሚመስለኝ አሁን በኢትዮጵያ ውስጥ በስፋት የአፍና አፍንጫ መሸፈኛ የማስክ በብዛት ጥቅም ላይ እየዋለ ነው። ማስኩ ራሱ የጨርቅ ገጽታ ያለው ከመሆኑ አንጻር እሱ ጋርስ ያለን ቫይረሱን በቀላሉ በእጃችን በሌላ አካላችን ተሸክመ ነው። በማስክ አጠቃቀም ላይ ሊደረግ የሚገባው ጥንቃቄ ማስኮቹን ከቫይረስ የጸዱ አድርጎ ላይ ቢያነሱበት ዶክተሮቹ ጥሩ ይመስለኛል። አመሰግናለሁ። ጥሩ ጥያቄ ነው። ፍትሃወቅ ዶክተር ሶስና እርስዎ ለዚህ ጥያቄ መልስ ይስጡን። እሺ እንግዲህ በአጭሩ የማስክ አጠቃቀም በመጀመሪያ የተለያዩ አይነቶች በፊት ጭንብሎች አሉ። ለዶክተሮች የሚዘጋጁ ይሄ ኤን ናይንቲ ፋይቭ የተባለው አይነት አለ። ከዛ ደግሞ ሰርጂካል ማስክ የሚባል አለ። እነሱ ቫይረሱን እንዳይገባና እንዳይወጣ የማድረግ ኃይላቸው በጣም የተጠና ነው። እነሱ ደግሞ ብዙ ጊዜ

እጅ የተሰራ ወይም ደግሞ በጠላ ጋቢ ሂጃብ አፋችን እና አፍንጫችን ላይ እንዲደረግ ነው የሚመከረው። እነዚህ ተሰርተው የሚመጡ ማስኮች እራሳቸው ጆሮ ላይ ለሚገባ ማስገቢያ ይኖራቸዋል እና ማስኩ በሚደረግበት ጊዜ በተቻለ መጠን ሰዎች እጃቸው ማስኩን ሳይነካ ውስጥ የሚደረገውን ነገር አድርገው አፍንጃቸው ላይ አድርገው ከችናቸው በታች እንዲያስገቡና ጥሩ የሆነ መገጠም እንዲኖረው ያስፈልጋል። አንዳንድ ጊዜ የምናያለን ማስኩ የሚገዛውም እንኳን ማስክ በግራና በቀኝ በኩል ክፍት ቦታ ኖሮ አየሩ የሚገባበት ሁኔታ ይኖራል። እሱ እንግዲህ ያው ያስቸግራል። ምክንያቱም ቫይረሱ በዛ ውስጥ ስለሚገባ እዚህ አፌን የሚደረግ የሚሸፈን ነገር በሙሉ በደንብ መጥበቅ እንዳለበት እሱን ማስታወስ ያስፈልጋል። ሌላው ቅድም ያ መንካት እንደሌለብን ከዛ በኋላ ደግሞ ማስምንበት ጊዜ ከነገና የጆሮ መቆለፊያ ወይም ደግሞ ያሰርነው ከሆነ ከአንገታችን ላይ ከሱ ጀምረን አንስተን ከተቻለ በራሱ የሆነ አንድ ወረቀት ነገር ውስጥ መቀመጥ እናደረኩት። ዳቦ ምናምን ስንገዛ የምንጠቀምበት ወረቀት እሱን አለኝ። እዚህ ላይ አደርገዋለሁ። የ የወጥ ቤት ነው ያለሁት። ከዛ እኔ የምጠቀምበት ማስክ ሰርጂካል ማስክ የሚባል አይነት ነው። ይህን ማስክ በማደርግበት ጊዜ መጀመሪያ ላይ የኔ ፊቴ አነስ ያለት ስለሆነ ማስኩ በደንብ አይገባም ነበር ወይም አይገባም ሳይሆን፣ አየር ያገባል። ስለዚህ ምንድን ያደረግኩት አሰርኩት፣ መጀመሪያ ጆሮ ላይ፣ ከዛ በተቻለ መጠን ብዙን መንካት ሞክረን ስንጨርስ ስናወጣ መልሰን እንደዚህ ሁለቱን አጥፈን ወረቀቱን ይሳዋለን ማለት ነው። እያው ዋና ሆነ ምንድን ነው የዚችን የነካው ነገር ሊኑ ለሚችል ላለማስተላለፍ ያህል ነው እና አቶ ሰለሞን ጊዜ ስለወደኩኝ ሌላ ቃል ነው። አመሰግናለሁኝ። ዶክተር ሶስና ለነገሩ አውቃለሁኝ እርሶና የእርሶ ባልደረቦች ዋይጂቲ ወይም ዩጋዝስ ትችላላችሁ በሚል ስም ተደራጅታችሁ እየሰጣችሁ ያለ ትምህርት አለ በዚህ በመከላከል ስራዎች ላይ ያተኮረ። ወደፊትም በነዚህ የመከላከል ስራዎች ላይ ሰፋ ያሉ ፕሮግራሞችን እየሰራ እናስተዋውቃለን። የተሳሳቱ የፊት መሸፈኛ አጠቃቀሞች ግንባር ላይ ማስቀመጥ፣ ጉልበት ላይ ማስቀመጥ፣ አገጭ ላይ ማስቀመጥ እንዲ የመሳሰሉና ንጽህናውን አለመጠበቅ፣ እየተለካኩ መግዛት የመሳሰሉ ነገሮች ስላሉ እነዚህን በተመለከተ ሁሉ ሰፋ አድርገን ወደፊትም እንመለሳለን አመሰግናለሁ ዶክተር ሶስና አሁን ወደ ተከታዩ ጥያቄ እንዝለቅ አስመላሽ ጥዑማ ይባላለሁኝ የመቀለ ነዋሪ ነኝ ተጓዳኝ በሽታ ያለባቸው ሰዎች እንደነ ኩላሊት ሊሆን ይችላል ወይም ሌሎች በሽታዎች ከብሪዚንግ ጋር የማያያዙ በሽታዎች አሉ። ኮሮና ደግሞ በዋናነት የሚያጠቃው ይሄ መተንፈሻ አካላትን ስለሆነ ቁርኝታቸው ምን ይመስላል? አመሰግናለሁ። ለጥያቄው ዶክተር እንድማገኙ ወደ ባህር ዳር መጣለሁኝ። እስቲ እርስዎ ይመልሱልን ይህን ጥያቄ የኮሮና በሽታ በኩላሊት በሽታ ወይም የደም ግፊት፣ የልብ በሽታ ያለባቸው ሰዎች የሚጸናበት ምክንያት በሽታው በሰዎች ዋስ ሲገባ የሚገባበት በር ጋር በተያያዘ ነው። ይህ ከአሁን በፊት በተደጋጋሚ ብዙ ጥናቶች ከተሰራበት ከኤች አይ ቪ ጋር ብናየው ኤች አይ ቪ የሚያጠቃው ነጭ የደም ህዋሳትን ነው። እነዚህ ነጭ የደም ህዋሳት ደግሞ የሚጠቁበት ምክንያት የእንግዳ ተቀባይ ኤች አይ ቪን የሚቀበለው ሲዲፎር ሪሴፕተር የሚባል ወይ እንግዳ ተቀባይ ስላላቸው ነው። ኮሮናም ላይ ደግሞ ተመሳሳይ ነው። በተለይ አንጆቴንሲን ኢንሂቢተር ኢንዛይም ሪሴፕተር ቹ ያላቸው የሰውነታችን አካላት ነው ቫይረሱ የሚፈልገው። እነዚህ የሰውነታችን አካላት ደግሞ በተለይ በከፍተኛ ሁኔታ እነዚህ ህዋሳት የሚገኙት ሳምባ ላይ፣ በተለይ የደም ግፊት በሽታ ያለባቸው ላይ እና የኩላሊት በሽታ ያለባቸው ላይ የአንጆቴንሲን ኢንሂቢተር ኤንዛይም ኤክስፕሬሽኑ በጣም ከፍተኛ ነው። በዚህ የተነሳ እነዚህን ሰዎች ኮሮና ሲተላለፍባቸው ወይ ሲይዛቸው ቫይረሱ በቀላሉ የመራባት እንደዚሁም በህዋሳቶቻቸው ላይ በልባቸው ሳምባቸው ላይ ከፍተኛ ጉዳት የማምጣት ባህር ይኖረዋል ማለት ነው። አመሰግናለሁ ዶክተሩ እንድማገኝ። በነገራችን ላይ ሁላችሁንም መላሾቻችንን አንድ ላመሰግን የምፈልግበት ነገር አለ ለጊዜ ያላችሁ ንቃት እንዳስተዋልኩት ከሆነ በጣም ከፍተኛ ነው። ከዚያ በተረፈ የቋንቋ አጠቃቀማችሁን ሳየው ብዙ ጊዜ በኢትዮጵያ መገናኛ ብዙሃንና ባለሙያዎች ዘንድ ከምናየው ትንሽ ወጣ ያለ ነው። በተቻላችሁ መጠን በአማርኛ ሁሉንም ነገር ለመናገር እየሞከራችሁ ነው። በጣም የሙያ ቋንቋ አስገዳጅነት ከሌለ በስተቀር እባካችሁ በዚሁ ቀጥሉልኝ እስከ መጨረሻ ጊዜ ርስጥልኝ። አሁን በቀጥታ ወደ ኮቪድ-19 የህክምና ማዕከል ወስዳችኋለሁኝ እዛ እያገገመች ያለች ከኮቪድ ሃይማኖት ተስፋ ትገኛለች። ጥያቄ አላት። ሰላም እንዴት ዋላችሁ? የአሜሪካን ድምፅ አዘጋጆች ስሜ ሃይማኖት ተስፋ ይባላል። አዲስ አበባ ቦሌ ጨፌ የለይቶ ማቆያ ወይም ማገገሚያ ሴንተር ውስጥ እገኛለሁኝ ከኮቪድ ጋር በተያያዘ ፖዚቲቭ ሪዛልት ከመጣልኝ ፖዚቲቭ መሆኑን ሬዛልቴን ካወኩኝ ጀምሮ እዚህ እየተከታተልኩኝ ያለሁት ሕክምናዬን ዛሬ አስራ ሁለተኛ ቀን ላይ ነው የምገኘው እና ዛሬ ለምታዘጋጁት ዝግጅት ያሉን የተወሰኑ ጥያቄዎች ለአካፍላችሁ ብዬ ነው የተገኘሁት። ከጥያቄዎች መካከል እስካሁን ድረስ ሲደረጉ የነበሩት ክትትሎች በማገገሚያ ማዕከሉ ላይ በጣም ብዙ ጥሩ የሚባሉና በእኛ ሀገር ደረጃ የማይጠበቁ ነገሮችን አይቻለሁኝ። ስለሱም በጣም ሳመሰግን ቆይቻለሁ እስካሁን በተለያዩ ፕሮግራሞች ላይ። ከዚህ ጋር ግን በተያያዘ አንዳንድ ጥያቄዎች አሉ። የጎደሉ ነገሮችም ስላሉ ጥያቄዎች የላቀ የመጀመሪያ ጥያቄ ከህፃናት ጋር ምን የታሰበ ነገር አለ? እዚህ ቦታ ላይ ህፃናቶች ሲቀመጡ ከንጽህና ጋርም ሆነ ተያያዥ የሆኑ ሌሎች በሽታዎች እንዳይጋለጡ እንዲሁም ደግሞ ቆይታቸው አመቺ እንዲሆን ለእኛ ለራሱ ሳይኮሎጂካሊ በጣም ስለሚከብድ አንድ ክፍል ውስጥ ተዘግቶ ብዙ ቀናትን ማሳለፉ እስኪመጣ ድረስ ለልጆቹ ምን ታስቧለን? ሁለተኛ የህፃናት ሐኪምስ ደግሞ አለ ወይ እዚህ አካባቢ? ምክንያቱም ትናንትና ያጋጠመኝ ነገር ነበረ። አንድ ሰው ልጁ ትኩሳት ጨምሮበት ሰፖስተር ሊሰጠው ተፈልጎ ቤተሰቦቹ የልጁን ኪሎ አያውቁም ነበረ እና አንፎርችኔትሊ ኪሎ መለኪያም አልነበረም እዚህ ተቋም ላይ እና እንደዚህ አይነት ነገሮች ሲያጋጥሙ ልጆች እንዴት ነው ትሪት የሚደረጉ? የአይሶሌሽን ሴንተርም ሆነ ትሪትመንት ሴንተር ልጆች ላሏቸው ቤተሰቦች ወይም ለህፃናቶች መድጫች መዘጋጀት የለበትም ወይ? ምን አስባቸዋል? እዚህ ጋር ነው አንደኛው ጥያቄ። ሁለተኛው ደግሞ ከዳታ ኮሌክሽን ጋር በተያያዘ እኔ ያጋጠመኝ ችግር ስላለ ነው። መጀመሪያ ጊዜ ያገኘኝ ሐኪም የወሰደው ኢንፎርሜሽን መጨረሻ ላይ ፖዚቲቭ ከሆንኩኝ በኋላ ከተደወሉልኝ የተለያዩ ስልኮች እና ከጤና ሚኒስቴርም ከኢፒኤች አይም ከክፍለ ከተማም፣ ከአዲስ አበባ ጤና ቢሮ የተለያዩ ስልኮችን ተቀብዬ ነበር እና ሁሉም ኢንፎርሜሽኑ እንደሌላቸው ነው የተረዳሁት። ይሄኛው ዳታ ላይ ችግር አይፈጥርም ወይ? በትክክልስ ደግሞ ውጤታችንን ለማረጋገጥ እንዴት እንችላለን? መጀመሪያ የተወሰደው ዳታችን በሁሉም ቦታዎች ጋር በትክክል ካልደረሰ እንዴትስ ነው የእኛስ ውጤት መሆኑን የምናውቀው? ከዛ በኋላ እስክትትሉ እንዴት ነው ሊሄድ የሚችለው? በወረቀት ከመሙላትና ከመጽሐፍ እስከ ኮምፒውተራይዝድ የሆነ ሲስተም ፈጥሮ አንድ ቦታ የተመዘገበውን የሚፈለጉት ቦታዎች ጋር በጠቅላላ በኪዋር ኮድም ሆነ በኪዋር ኮድም ሆነ በአይዲ ሰጥቶ ዳታዎችን ማግኘት የሚቻልባቸው ሲስተሞች የለም። ሆ እናስባችኋል። ከዛ በተጨማሪ እዚህ ሪኢንፌክሽን ስለሚባል ጉዳይ አንድ ታካሚ እዚህ ከመጣና እያገገመ ባለበት ጊዜ ላይ ከማዕከሉ ድጋሚ ሪኢንፌክትድ ሆኔ መውጣት ፕሮባብሊቲ አለው ሶሳይቲ ውስጥ ምን ያህል ያውቃል ከዚህ በኋላ አሁን እኛ ድህናችሁ ወጣችሁ ከተባለም በኋላ የሚኖሩን እንቅስቃሴዎች እንዴት ናቸው እንደ አዲስ ቤታችን ሄደን ለአስራ አራት ቀን እንቆያለን ወይስ ምንድነው ጥንቃቄ ማድረግ ያለብን እስካሁን ቅድመ ጥንቃቄው ነው እንጂ ሲነገር የነበረው ድህረ ጥንቃቄው የተወራበትን ነገሮች አልሰማንም እና እሱ ላይም የተወሰኑ ትምህርቶች መሰጠት ቢችሉ። ከዛ በተጨማሪ አይሶሌት ተደርገን ስንቀመጥ እዚህ ወይም ደግሞ ትሪትመንት ስንጀምር በማንኛውም ጊዜ ዶክተሮችን ማግኘት ይኖርብናል። ያንን ማግኘት በምንፈልግበት ጊዜ የተቀመጡት ስልኮች አይሰሩ። ፊዚክሊ ካለን የጤና ሁኔታ በተጨማሪ ሳይኮሎጂክሊ የሚሰሙ የተለያዩ ስሜቶች ይኖራሉ እንደየሰው ሁኔታ እና እዛ ላይ ማዋራት የምንፈልጋቸው ሰዎች ሲኖሩ በተለይ አይሶሌሽን ታይም ላይ ወርደን ዶክተሮችን መፈለግና ማግኘት ካልቻልን በስተቀር እዚሁ ክፍላችን ውስጥ ሆነን ሰዎችን ኮሚኒኬት የምናደርግበት መንገድ አልነበረም። ስልኮቻቸው አይሰሩም ነበር። ያ ደግሞ ኢንፌክትድ ያልሆነውን ሰው ኢንፌክት እንዲሆን የሚያደርግበት አጋጣሚ ሊኖር ይችላል፣ እንቅስቃሴ ሲኖር ማለት ነው። ስለዚህ እነዚህን አራት ጥያቄዎች ብታቀርቡልኝ ደስ ይለኛል። አመሰግናለሁ። አመሰግናለሁ ሃይማኖት ተስፋዬ። በአጭር ጊዜ ውስጥ ከህመምሽ ድነሽ ከቤተሰቦችሽ ከማህበረሰቡ ጋር እንደምትቀላቀይ ሙሉ ተስፋችን ነው ሙሉ እምነታችን ነው። ዶክተር ኤባ አንድ አራት ጥያቄዎችን አንስታለች። ሃይማኖት፣ በአመዛኙ እርስዎን የሚመለከቱ ይመስለኛል እና ምን ይሉናል? አመሰግናለሁ ሰለሞን። በቅድሚያ ሃይማኖትን እጅግ በጣም ማመስገን ፈልጋለሁ። እንግዲህ ለጥያቄዋ ምላሽ ከመስጠትም ባሻገር እንደው ውጭ ሆኖ ለሚከታተልም የተለያየ ስዕል እና ግንዛቤ ላለው ማህበረሰብ ጥሩ መልእክት የሚሰጥ ነው የሚል እምነት አለኝ። ከጥያቄዋ ባሻገር ከመጀመሪያው ጥያቄ ብጀምር ከህፃናትን በተመለከተ ያለ ሁኔታ ምን ይመስላል የሚል ነው። እንግዲህ እንደምናውቀው ያው ኮቪድ በተለይ ደግሞ ኢትዮጵያ ውስጥ ብዙ የእድሜ ክልል ያሉትን የማህበረሰብ ክፍል ነው እንግዲህ እያጠቃ ያለው ወራት እድሜ ካላቸው ሕፃናት ጀምሮ እስከ አረጋውያን እና፣ በዚህ አንጻር እንግዲህ ለዛ ተብሎ የተዘጋጁ ሁኔታዎች እንዳሉ የሚታወቅ ይመስለኛል። የመጀመሪያው ራሳቸው ሕፃናት ታማሚ በሚሆኑበት ወቅት የቤተሰቦቻቸውን ድጋፍ ስለሚፈልጉ በተለይ ደግሞ በቅርበት እናቶቻቸው መኖር ስለሚኖርባቸው ያንን በተመለከተ መጀመሪያ ያው የእናቶቻቸውን ፍቃድ ካገኘም በኋላ ለሁለቱ በተዘጋጀ ለየት ባሉ ክፍሎች ላይ ይሄ ሕክምና የሚደረግበት ሁኔታ አለ። አንዳንዴ ደግሞ ህጻናቶቹ ታማሚ ብቻም ሆነው ሳይሆን አሁን እየገጠሙን ያሉት አባትም እናትም ቫይረሱ ኖሮባቸው፣ ነገር ግን ህፃናቶቹ ደግሞ ነፃ ሆነው እነሱን ደግሞ የሚንከባከቡበት ሁኔታ ስለማይኖር ያ ደግሞ እንደ አንድ ተግዳሮት የነበረበት ሁኔታ ነው ያለው። ለዛ ተብሎ ህፃናቶቹን ማቆያ የተዘጋጀበት አግባብ ነው ያለው። ይሄ እንግዲህ ህክምና ከሚሰጡባቸው ተቋማት ወጣ ብለው የራሳቸው ሞግዚቶች ኖሯቸው እናትም አባትም ቫይረሱ ስላለባቸው በህክምና ተቋም የሚቆዩበት ሊደግፋቸው የሚችል ግን አካል ከሌለ ህፃናቶቹ ተገቢው ክትትል እና ድጋፍ ማድረግ ስለሚኖርብን እነሱን ሊከታተሉ የሚችሉበት ለዛ የተዘጋጀ ደግሞ ማዕከልም እንዳለ መግለጽ ወዳለሁ። ከህክምና አንፃር እንግዲህ ይሄ የህፃናት ሐኪምን ብቻም ሳይሆን እንደ አስፈላጊነቱ ማንኛውም አይነት ህክምና የሚፈልግና በተለይ ደግሞ የስፔሻሊቲ ወይም ደግሞ የምክር አገልግሎት በሚያስፈልግበት ወቅት እጅግ በሙያው ከፍተኛ እውቀት ያካበቱ በትልልቅ በሆስፒታሎቻችን ላይ ያሉ ባለሙያዎች የዚህን የማማከር ስራም እንደሚሰሩ መግለጽ እንወዳለን እንግዲህ ከክሊኒካል ስራውን ባሻገር በተለይ ደግሞ የስነ አእምሮ ህክምና እና ድጋፍንም የሚጨምር ነው የሚሆነው። ሌላው እንግዲህ ከመረጃ አያያዝ አንፃር የተነሳ ጥሩ እይታ አለ ወይም ጥቆማ አለ። ልክ ነው። አንዳንድ ክፍተቶች ይታያሉ። በዛ ረገድ እንግዲህ እንደምናውቀው ይሄ ስራ የቅብብሎች ስራ ነው። መጀመሪያ ግለሰቡ ምናልባት ከጤና ተቋም ይመጣል። ያንን አስተባብሮ ያንን ምርመራ ካደረገ በኋላ ወደ ህክምና ተቋም የሚወስድ ሌላ አካል ነው። ህክምና ተቋም ውስጥ ከገቡ በኋላ ደግሞ ያንን የሚሰራ ደግሞ ሌላ ራሱን የቻለ ቲም አለ። እዛ ውስጥ ደግሞ የሚደረጉ ህክምናዎች እና ደግሞ በበሽታው ቫይረሱ ኖሮባቸው ህክምና እያደረጉ ያሉ ደግሞ ግለሰቦችን አጠቃላይ ሁኔታ ደግሞ የሚቀኝ ደግሞ ስራ አለ በጤና ሚኒስቴርም በኢትዮጵያ ህብረተሰብ ጤና ኢንስቲትዩትም የሚሰራ ። ስለዚህ በተለያየ ሁኔታ የተለያየ ግለሰቦች እነዚህን ግለሰቦች ወይም ህክምና እየተከታተሉ ያሉ አካላትን መረጃ የሚጠይቁበት አግባብ እንዳለ መረዳት እንችላለን። ያንን እንግዲህ ከመቅረፍ በዚህም ብቻም ሳይሆን አጠቃላይ የመረጃ ፍሰቱ የመረጃ አያያዝ ለዛሬም ብቻ ምር ሳይሆን ለነገ ብዙ የምንማርባቸው ብዙ ነገር ልናወጣባቸው የምንችላቸው ነገሮች ስለሆኑ ስራችን ላይም ጫና እና ደግሞ ሌሎች ችግሮችንም እያመጣ ስለሆነ አጠቃላይ ሲስተሙን ወደ ዲጂታል ሲስተም የመለወጡ ስራ እየተሰራ ነው ያለው። እንግዲህ ጤና ሚኒስቴር አጠቃላይ የመረጃ ቋቱ ደችይስቱ በሚባል ፕላትፎርም ወይም የመረጃ ፍሰት ነው እየተመራ ያለው። በተቻለ መጠን አሁን የሚተገበሩ ደግሞ ሲስተሞች ከዚህ ጋር ተዋህደው አንድ ላይ የሚሰራ እና ከመግቢያ በር ጀምሮ እስከ ሕክምና መስጫ ተቋም ድረስ ጤና ሚኒስትርን የሚመለከታቸው አካላትን የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት እና ሌሎችንም በአቀፈ በሚያገናኝ መንገድ ይሄ የዲጂታል ሲስተሙ እየተሰራ ነው ያለው። እንግዲህ ሁላችንም እንደምንረዳው አገራችን በዚህ ረገድ ስራ ላይ በመተግበር አንጻር የራሱ የሆነ ውስንነት ክፍተት ያለበት እና ይህንን አጋጣሚ በመጠቀም ደግሞ አትሊስት ይህንን የሚደግፉ ስራዎችን ለመስራት እየተሞከረ እንደሆነ መግለጽ እፈልጋለሁ። ሌላው ጥያቄ እንግዲህ በተለይ ይህንን ሕክምና ከወሰዱ በኋላ የሚኖረውን ሁኔታ እና በተለይ በተደጋጋሚ ወይም ደግሞ በድጋሚ በዚህ ቫይረስ የመጠቃት ሁኔታስ ምን ይመስላል? ከሆነስ እንዴት የሚሉ ጥያቄዎች አሉ ይመስለኛል። እና ከዛ አንጻር እንግዲህ ስለ ኮሮና እንግዲህ ብዙ የማናውቃቸው ነገሮች አሉ። ብዙ ጊዜ የምንጠቅሳቸው ጥናቶች እንደው ግልጽም ለማድረግ በጣም ውስን የሆኑ አብዛኞቻቸው በተለይ ደግሞ ህጋዊ በሆነ ማንኛውም ጥናት የሚያልፍባቸውን መስፈርት እንደውም ሳይዙ የሚወጡ ምክንያቱም በጣም ወረርሽኝ ዓለም አቀፍ ወረርሽኝ ስለሆነ የድሮ አካሄድን የሚከተል ከሆነ የራሱ የሆነ የጊዜ ችግር ስለሚያመጣ ፒሪቪውድ ይባላል በእንግሊዝኛው አጠራር ሙያዊ ኤክስፐርቶች ወይም ባለቤቶቹ ተችተውት የሚወጡም አይደሉም። ውስንነትም አለባቸው። በጣም በተወሰኑ ግለሰቦች ላይ የተሰሩ ጥናቶችም ሊሆኑ ይችላሉ። ስለዚህ የሚወጡ ጥናቶች ራሳቸው በቂ ናቸው፣ በቂ መረጃ ያስተላልፋሉ ብሎ መናገር አይቻልም። ስለዚህ መውሰድ የሚቻለው አሁን እንግዲህ እነዚህ ውስንነትም ባለበት መንገድ አንድ ግለሰብ በድጋሚ የመጠቃት ሁኔታ ሊኖር ይችላል። ግን አሁን ባለው በተለይ ደግሞ ከኢሚኖሎጂ ወይም በሽታን ከመከላከል ሳይንስ አንጻር ስናየው በጣም የመፈጠር ሁኔታው ዝቅተኛ ነው። አይደለም፣ ሊሆን አይችልም። ግን ማለት የሚቻልበት ሁኔታ አይደለም። ግን መፍትሄ የሚሆነው እያንዳንዱ ግለሰብ ምንም አገግሞ የወጣን ቢሆን፣ በዚህ ቫይረስ ያልተጠቃም ቢሆን መውሰድ የሚገባቸው ጥንቃቄዎች ግን አብረው መቀጠል ይኖርባቸዋል የሚል እምነት አለን። ይህንን ታሳቢ ባደረገ መንገድ ግለሰቦች ከማዕከሉ ከወጡ በኋላ የኢትዮጵያ ሕብረተሰብ ጤና ኢንስቲቱት የሚገኘው አጠቃላይ የብሔራዊ ይህንን ክትትል የሚያደርግ ግብረ ኃይል ወይም የኤመርጀንሲ ኦፕሬቲንግ ሴንተር ክትትል ያደርጋል። ስለዚህ በስልክ ያለባቸውን ሁኔታ ድጋፍ እና የሚያስፈልጋቸውን ሁኔታዎችን የምናጠናበት የምናይበት አግባብ ስላለ የሚያስፈልጋቸውን መረጃዎችም ከመስጠት አንጻር በተወሰነ መንገድ ይቀርፋል የሚል እምነት አለኝ። እኔ እንግዲህ ያስኳቸው እነዚህ ናቸው። ሰለሞን አመሰግናለሁኝ። ዶክተር ኤባ እንግዲህ ይሄ ጥያቄ ከተነሳ አይቀር ሌሎችም ተያይዘው የመጡልን ጥያቄዎች አሉን። በእርግጥ ምናልባት ወደኋላ ዶክተር በየነም ሊመልሱልን የሚችሉት ነገር አለ። ስልኮች አይመለሱም ወይም ደግሞ አንዳንድ የግንኙነት ችግሮችም እንዳሉ፣ የስነ ልቦና ችግሮችም እንዳሉ የሚገልጹ አሉ። እስቲ የልጆች ነገር ከተነሳ አይቀር ነፍሰ ጥሮችንም የሚመለከቱ ጥያቄዎች ደርሰውናልና እነሱንም እንመልከት። ዶክተር ሶስና ወደ እርሶ ነው አሁን የምመጣው። ነፍሰ ጥሮች ላይ ኮሮና ቫይረስ ያለው ተጽዕኖ ምንድን ነው? በወሊድ ላይ እያሉ በኮቪድ-19 ምክንያት የሞቱ እናቶችን አይተናል። ለመሆኑ ኮሮና ቫይረስ ወደ ጽንሱ ይተላለፋል ወይ እና የመሳሰሉ ጥያቄዎች ደርሰውናል። እስቲ ማብራሪያ ይስጡን ስለዚህ ጉዳይ። ሰለሞን አመሰግናለሁ እስካሁን በተደረገው ጥናት ቫይረሱ በውስጥ ከእናት ወደ ልጅ እንደሚተላለፍ እና እንደማይተላለፍ ምንም የሚያስረዳ የታወቀ ነገር የለም ነገር ግን ህፃናቶች ከኮቪድ ናይንቲን ኮቪድ አስራ ዘጠኝ ካላቸው ሴቶች ተወልደው በተወለዱበት በትንሽ ሰዓት ውስጥ ኮቪድ እንዳላቸው የተገኘባቸው ህጻናቶች እንዳሉ አበብ ያለው ነገር ግን ይሄ ኮቪድ ከውስጥ ሆነው ያገኙት ይሁን ወይም ደግሞ በመውለዱ ጊዜ የተደረገ ይሁን ወይም ደግሞ ከተወለዱ በኋላ ወዲያውኑ የመጣ እንደሆነ ማረጋገጫ እስካሁን የለም። ስለዚህ ለእርጉ ሴቶች የሚመከረው ምክር ለማንኛውም ሰው የሚመከረው ትንሽ ጠበቃ አድርጎ ማየት ነው። ያው ሌላ ልጅም ምትለ ማለት ነው እና እጅን ሀያ ሰከንድ መታጠብ በየጊዜው ስሳ ፐርሰንት ያለበትን አልኮል ተጠቅሞ እነዚህ ላይ ያሉ ነገሮች የምንጠቀምባቸውን እነሱን መጥረግ አፍን መሸፈን በተቻለ መጠን ብዙ ቦታ ሰዎች ያሉበት ከአለመሄድ ስድስት ምጥር ወይም ደግሞ ሁለት ሜትር መራራቅ እነዚህ ነገሮችን ደጋግሞ ማድረግ ነው በጣም የሚያስፈልገው። ሌላ አንድ አነስ ያለ ጥናት የተሰራው ስፔኑ ሲሰክሽን ወይም ደግሞ በቀዶ ጥገና የሚወዱ ሴቶች ኮቪድ ካላቸው ሊኖር የሚችለው መጥፎ ውጤት ከፍ ያለ እንደሚሆን በጣም አነስተኛ የሆነ ጥናት ተደርጓል። ስለዚህ ኮቪድ አስራ ዘጠኝ ያላቸው ሴቶች በተቻለ መጠን ሌላ ችግር ከሌለ በስተቀር ለዛ ተብሎ በቀዶ ጥገና እንዲወልዱ እንዳይነገራቸው ነው እንግዲህ እስካሁን ያለው መረጃ የሚያሳይ ሌላ ነገር ከኮቪድ አስራ ዘጠኝ ያልተያዘ ምክንያት ካለ ያው እንግዲህ እንደ ዶክተሩ ና በሽተኛው ተነጋግሮ የሚያደርጉት ይሆናል። ግን ለኮቪድ ተብሎ ቀዶት እንዳይደርበት ነው የሚያሳይ ከላይ የተያዘ የሚመስለኝ የማቅባትና በወተት ውስጥ ይኖራል አይኖርም ኮቪድ የሚል ጥያቄ አለ። እስከሚታወቀው ድረስ በእናት ጡትና ወተት ውስጥ ኮቪድ አስራ ዘጠኝ እስከ አልተገኝም ቢገኝም እንኳን ህፃናት ቃቸው ጡት የሚያገኙት ወተት ከዛ ውስጥ ያለው በሽታ የመከላከል አከል አንስተዋሪ የሚባሉት ነገሮች ጥቅማቸው በጣም ከፍተኛ ስለሆነ የወለዱ ሴቶች ኮቪድ ቢኖራቸው እንኳን ልጆቻቸውን እንዲያጠቡ በተቻለ መጠን ያ ነው የሚመክ ምናልባት ህፃኑ ወዲያው ተወልዶ እና እሷ ኮቪድ ካለባት ለተወሰነ ጊዜ ከጡት ወተት እያወጣች ሌሎች ሰዎች እያጠቡላት እስከምታገግም ድረስ ግ የሚቻልበት ሁኔታ ይኖር ይሆናል። ነገር ግን በአጠቃላይ ብዙም የታወቀ ነገር እስካሁን ስለሌለ ቅድም የተናገሩትን ሁሉም ሰዎች እንደተናገር ነው ገና ብዙ እየተማርን ነው ስለ ኮቪድ አስራ ዘጠኝ እና ነገር ግን ያረገዙ ሴቶችና በጊዜ የሚወሉ ሴቶች ጥንቃቄውን ከፍ አድርገው እንዳዩ ነገር ግን ህፃናት ከውስጥ ወይም ደግሞ በሚወሉ ጊዜ ያገኙት የተቀመ። ዶክተር ሶስና አመሰግናለሁኝ ሁላችሁንም የዛሬ ጥያቄዎችንም ያቀረባችሁ እንዲሁም ደግሞ መልሶችንም እየሰጣችሁ ያላችሁ ባለሙያዎች ሁሉ እጅግ በጣም አድርጌ አመሰግናለሁ። እየተከታተላችሁ ያላችሁት ኮቪድ-19 በኢትዮጵያ ስጋት ክፋቱና ጥፋቱ በሚል ርዕስ በአሜሪካ ድምፅና በአሃዱ ቴሌቪዥን ትብብር የተዘጋጀውን የኢንተርኔት የቴሌቪዥን ላይ ስብሰባና ውይይት ነው። ይቀጥላል ውይይታችን። አብራችሁን ቆዩ። የተከበራችሁ ተከታታዮቻችን አሁን መልእክት አለ። በቀለም ሁን ባላለው የስነ ጥበብ ባለሙያ ነኝ። በዚህ አስቸጋሪ እና ፈታኝ ዓለም አቀፋዊ ችግር በሆነ ሰዓት ላይ ሁሉም የኢትዮጵያ ህዝብ የራሱ ሰብአዊነቱን አስታውሰው በሰብአዊ ስሜት ለራሱ ሲጠነቀቅ ለሌላውም ይጠነቀቃል። ለተራዘመ ጊዜ መጠንቀቅ አስፈላጊ በመሆኑ መዘናጋት ሊከተል ይችላል። ይሄ ተፈጥሯዊ ነው። ነገር ግን ሁል ጊዜ ሁል ጊዜ ምርጫችን ሞት እንዳይሆን እያስታወሱ እየባነኑ መጠንቀቅ አስፈላጊ ነው። የአሜሪካ ድምፅ ሬዲዮም ይህንን ችግር እንደ ራሱ ችግር፣ አለም አቀፋዊ ችግር ስለሆነ የሰው ልጆች ሁሉ ችግር በመሆኑ ይህንን መድረክ አዘጋጅቶ አንዱ ለአንዱ አጋር ደጀን እንዲሆን ምክር በመጠየቁ ምስጋና ይገባዋል። አመሰግናለሁ። በአዲስ አበባ ዩኒቨርሲቲ የሥነ ጥበባት ትምህርት ቤት ተባባሪ ፕሮፌሰር አርቲስት በቀለ መኮንን። አሁን ወደ ተከታዩ ጥያቄ እናልፋለን። ያለው ቁጥር አንዳንዶች ከፖለቲካ ጋር እያያዙታል ከምርጫም ጋር ተያይዞ እየተባለ ነው እና ለፖለቲካ ነው እየተጠቀሙበት ያለ እንጂ ይህንን ያክል ያለው ቁጥር የለም እያለ እየተዘራጋ ነው ያለው ። አንዳንዱ ደግሞ ቁጥሩ ልክ ነው ብሎ በከፍተኛ መሸበርና ችግር ውስጥ ነው ያለው እና ሕዝቡ ትክክለኛ የሆነ መረጃ እንዲኖረው በዚህ ጉዳይ ላይ ይሄ የሚመለከታቸው አካላት ግልጽ የሆነ መረጃ ቢሰጡን ደስ ይለኛል። አመሰግናለሁ። ለጥያቄው እስቲ ወደ ዶክተር ኤባ ልሂድ በተለይ ደግሞ በአሁኑ ጊዜ ብሔራዊ ደረጃ ምርጫ የተላለፈበት ሁኔታ ስላለ በእርግጥ የፖለቲካ ሁኔታ በቀጥታ ባይመለከቶትም በብሔራዊ የምላሽ ግብረ ኃይል ውስጥም አሉና ምን ይላሉ ዶክተር ኢባ? አመሰግናለሁ በድጋሚ እኔ መጀመሪያ እንግዲህ ማስቀመጥ የምፈልገው ያው በተለይ ጤና ስንል በብዙ የፖለቲካል ጫናዎች ባሉበት እንኳን ሁኔታ እንደው ካሉን ሴክተሮች ወይም ዘርፎች ከፖለቲካ በተወሰነ መንገድ ወጣ ያለ ዘርፍ ነው ብለን መናገር እንችላለን። እንግዲህ የነበረውን ሂደት ያንን ያሳያል የሚል እምነት አለኝ። በተለይ ደግሞ አሁን ላይ እንግዲህ በዚህ ረገድ ተቋም መራለው ከሁሉ በላይ ደግሞ ይሄንን የሚያስተባብረው ብሔራዊ ምላሽ የሚሰጥ በተለይ በሴክተር ደረጃ የጤና ሚኒስትርም አባል ሆኜ ብዙ ስራዎችን ከሙያ ጓደኞች ጋር እንሰራለን። በዛ ረገድ እንግዲህ እኛም ሙያተኞች ነን። እንግዲህ ቅድሚያ የምንሰጠው የመጀመሪያውም የመጨረሻው የማህበረሰባችንን ጤና ማስጠበቅ ነው። በዚህ ረገድ እንደው ማህበረሰባችን ካላስፈላጊ ውዥንብርና በተለይ ደግሞ መዘናጋትን ሊያመጡ ከሚችሉ ጉዳዮች በጣም ጥንቃቄ ማድረግ አለበት የሚል እምነት አለኝ። የመጀመሪያው ነገር እንደውም በጣም ማሰብ የሚኖርብን ይሄ መረጃ እንግዲህ ማንኛውም ኢንተርኔት መጠቀም የሚችል አካል የሚያየው ነው። በሀገራችን ውስጥ ያለው የኮሮና ቫይረስ ያለባቸው ግለሰቦች ከሌሎች ሀገራት ጋር ስናነጻጽረው እንዲሁም አነስተኛ ነው። ኢትዮጵያ በሕዝብ ቁጥርም ካየን በአፍሪካ ሁለተኛ ነች። ሩቅ ሳንሄድ የናይጄሪያን ቁጥር ብናይ ወደ 15 ሺህ ገደማ የሚሆን ኮሮና ቫይረስ በሰውነታችን ውስጥ ያለ ግለሰቦችን ሪፖርት አድርገዋል። ናይጄሪያ እንግዲህ በዚህ ረገድ የምርመራ ውስንነት አላት፣ እንደውም ከኢትዮጵያም በላይ እስካሁን የመረመሩት ወደ ዘጠና ሺህ የሚደርስ ግለሰብ አይደለም። ከሁለት መቶ አምስት ሚሊየን ገደማ ህዝብ አላቸው። እንግዲህ አሁን እያወራን ያለነው ወደ ሶስት ሺ ሶስት መቶ አርባ አምስት እስከ ትናንትናው ድረስ ያለው መረጃ እንግዲህ ነው ሀገራችን ላይ የሚያሳየው ከዚህ ረገድ ካየን እንደውም ማህበረሰቡ የሚጠይቀው መሆን ያለበት ከህዝብ ቁጥራችን አንጻር በተለይ ከቴስት ከማድረጉ ስነት አንጻርና ሌሎች ነገሮችን ታሳይ በማድረግ ሪፖርት እየተደረገ ያለው ቁጥር እንደም አናሳ ነው የሚለው ቢሆን እንደም የበለጠ ሚዛን የሚደፋ ይመስለኛል። ከዛ ውጪ እኔ እንደው እንደ ማሳያ ብገልጽ እንግዲህ ይሄ ነባራዊ ሁኔታውን ካየን የትም ዓለም ላይ በተለይ የኮሮና ቫይረስ ዑደት ወይም ኢቮሉሽኑ ፍሰቱ ተመሳሳይ ነው። የመጀመሪያው ጊዜ የተወሰኑ ቀናቶች እንወስዳለን። ኢትዮጵያ ውስጥ የመጀመሪያውን ፖዝቲቭ የሆነውን ኬዝ ለማግኘት 48 ቀን ፈጅቷል። በተለይ ጃንዋሪ 24 ገደማ ነው የመጀመሪያውን የፖይንት ኦፍ ኢንትሪ ስክሪኒንግ የጀመር ነው ኮሮና ቫይረስን በተመለከተ አርባ ስምንት ቀን ከቆየ በኋላ የመጀመሪያውን ኬዝ ካገኘም በኋላ የቀጣይ ከእሱ ጋር ንክክ የነበራቸውን ሌሎቹንም አስራ ስድስት ሰዎችን ለማግኘት አስራ አምስት ቀን ብቻን የፈጀው። ከዛ በኋላ በሰላሳ ሰባት ቀጣይ ቀናት ውስጥ መቶ ሀያ አራት ሰዎችን ነው ለማግኘት የቻል ነው አሁን ደግሞ በቀጣይ ሰላሳ ሰባት ቀን ውስጥ 2363 ሰዎችን ያገኘ ነው። ይሄንን በቀመር ብንገልጸው ከሁለተኛው ወደ ሶስተኛው ለመሸጋገር ወደ ዘጠኝ እጥፍ ገደማ ነው የፈጀበት። የመጨረሻውን በተለይ ደግሞ ከሁለተኛው 37 ቀን ወደ መጨረሻው 37 ቀን ለመፍጀት ወደ 19 እጥፍ ገደማ ነው የፈጀበት። ይሄ እንግዲህ ኢትዮጵያ ውስጥ የተከሰተ ብቻም ሳይሆን በተለይ አገራት የሚደርሱበት ደረጃ አለ። ትንሽ ወደ አማርኛ ለማዞር ስለሚከብድ ነው። የኮሚኒቲ ትራንስሚሽን ማህበረሰብ አቀፍ የሆነ ስርጭት በሚጀምርበት ወቅት ፍጥነቱ እጅግ ይጨምራል። እኛ እንደም አሁን እያልን ያለ ነው። በተለይ ማህበረሰባችን ጥንቃቄን የታከለበት አኗኗር ካልተከተለ ተለቅ ያሉ ሜጀሮች ወይም ደግሞ ትኩረቶችን መስራት ካልቻልን ቁጥሩ እንደም ከዚህ በላይ ሊያይል ይችላል። ስለዚህ ዛሬ አሁን ሪፖርት እየተደረገ ያለው እንግዲህ በመቶ ቤቶች ውስጥ ነው ነገ ከነጎዲያ ጥንቃቄ ካልተጨመረበት እንግዲህ የማህበረሰቡም የሚመለከተው አካል እነዚህ በሺዎች የማይቆጠሩበት ምክንያት አይኖርም የሚል እምነት አለን። ዛሬ ጋና ላይ ብንሄድ ከአንድ ሺህ በላይ ኬዞችን ሪፖርት የተደረገበት አግባብ አለ። ካሜሮን ላይም እንደዛው። ስለዚህ ይሄ አፍሪካ ውስጥ ያለ እንግዲህ ዳታ ነው እያወራን ያለ ነው፣ እና እኛም ከዛ ውጭ የምንሆንበት አግባብ አይደለም። ስለዚህ በጥቅሉ ለፖለቲካ ፍጆታ የሚውል ሪፖርቶች አይደለም እየወጣ ያለው። ምክንያቱም ይሄን የሚሰራው አካል ሙሉ በሙሉ ሙያዊ ወይም ፕሮፌሽናል ሆኖ የሚሰራ አካል ነው። ከሁሉ በላይ ግን ኮሮና እንግዲህ ዓለም አቀፍ ስለሆነ ሌሎች ሀገር ላይ ያለውን ሁኔታ ብቻ ማየቱ ለዚህ ምላሽ ይሆናል የሚል እምነት አለኝ። የእኛ ፍራቻ ግን ማህበረሰባችን በዚህ ሳይዘናጋ ማድረግ የሚገባውን ጥንቃቄ ማድረግ ይኖርበታል። ይህንን ማደርግ ግን ከሆነ እነዚህ ቁጥሮች በሙሉ እራሳቸው በእጥፍ የማይጨምሩበት ምክንያት እንደሌለ እንደው ማስመር እፈልጋለሁ። በጣም አመሰግናለሁ ዶክተር ኤባ። የተከበራችሁ አድማጮቻችን፣ የኢንተርኔትም ላይ የዌብና የማህበራዊ መገናኛዎች ተከታዮቻችን እንግዲህ የዛሬ ውይይታችን በዚሁ ወደ ፍጻሜው እየተቃረበ ነው። በዚህ የኢንተርኔት ላይ የአዳራሽ ስብሰባና ውይይት ላይ ተገኝታችሁ መልሶቻችሁን መብራሪያዎቻችሁን፣ የሰጣችሁን ባለሙያዎች፣ ባለስልጣኖች በመላ ተመልካቾቻችንና አድማጮቻችን ስም እጅግ ከልብ አድርጌ አመሰግናለሁ። አዲስ አበባ ላይ ፍትሀ ወቃለ ስቱዲዮ ደግሞ ፍትሀ ወቄው እንደ ሰን አብሬያችሁ ቆይቻለሁ። በጣቢያችንና በመላው ባልደረቦች ስም እኔም ከልብ አመሰግናለሁ። አሃዱ ራዲዮ መላ ባልደረቦች፣ አንተንም ፍትህ አወቅን፣ እንደዚሁም መላውን የአሃዱ አመራር እዚህ ስቱዲዮ ውስጥ ባሉ ባልደረቦቼ፣ በመላ ባልደረቦቼም ስም እጅግ በጣም አድርጌ እኔም አመሰግናለሁ። መላውን ስርጭት አብራችሁን ስትከታተሉ ያመሻችሁ አድማጮቻችን፣ ተከታዮቻችን ሁሉ እግዜር ይስጥልን፣ እግዜር ያክብርልን። ኮቪድ-19 በኢትዮጵያ ስጋት ክፋቱና ጥፋቱ የዛሬው ውይይታችን በዚሁ ተጠናቀቀ። ከዋሽንግተን ዲሲ የአሜሪካ ድምፅ ስቱዲዮ አብሬያችሁ የቆየሁት ሰሎሞን አባተ ነኝ። እባክህን ስማኝ ትዳን ኢትዮጵያ። አለማየሁ እሸቴ የሰው ታሞ ኮስምኗል፣ ዘመኑ በደስታችን ዙፋን ተሾሟል ሐዘኑ። ከቤትህ ተሰብሰብ በመምሸቷ ትስጋ፣ ነገም ብርሃን አለ ጨለመው ሲነጋ። ስማይ ልጄ አድምድጄ እንደ ማታ መብራት ጠፋለ ከእጅ ስማይ Christmas morning, i down in I'm i am ይደበቅም መቼም የትም ቢሆን ልቤ ካንተ አይርቅም። ልጄ ሆይ ታውቃለህ ያከብርሃለሁ በድሮው ባህሌ እጅ እነሳሃለሁ። ስማይ ልጄ አንት ልጄ እንደ ማታ መባት ጠፋለህ ከእጄ። ውድ አድማጮች፣ በዚህ ዝግጅት ውስጥ የሰማችኋቸው አሀዞችና ጭብጦች የሚያሳዩት የሰኔ 2012 ዓ ም የመጀመሪያ ሳምንትና የሁለተኛው ሳምንት መጀመሪያ በኢትዮጵያ የኮቪድ-19 መረጃዎችን ነው። በዝግጅቱ ውስጥ ከኮቪድ-19 ማገገሚያ ማዕከል የሰማቸዋት ሃይማኖት ተስፋዬ ከህመሟ አገግማ ከቤተሰቦቿ ጋር ተቀላቅላለች። በሌላ ተከታይ ዝግጅት ዛሬ በጊዜ ጥበት ምክንያት ያልቀረቡ ሌሎች ጥያቄዎችና የባለሙያዎቹን መልስ ይዘንላችሁ እንቀርባለን። የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ22፣ በ25ና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሰዓት በየቀኑ ከምሽቱ ሶስት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። አስተናጋጃችሁ አሉላ ከበደ ከአቀናባሪያችን ብርሃን ኃይሉና ከዋና አዘጋጇ ትዝታ በላቸው እንዲሁም ከተቀሩ ባልደረቦቻችን ጋር በዚሁ ይሰናበታለሁ። ነገ ሰኞ ከምሽቱ ሶስት ሰዓት ላይ ከልዩ ልዩ ፕሮግራሞች ጋር እንመለሳለን። በእኔ በኩል ሰላም።